እንኳንስ ውሎ ለማደር ይቅርና የጉዞ ሰዓት እስኪደርስ እንኳን ደቂቃዎች የሰዓት ያህል በሚረዝሙበት የአየር መንገድ የመንገደኞች ማስተናገጃ ስፍራ ለሶስትና አራት ቀንና ሌሊት መቆየት የተለመደ አይደለም። ሳውዲ አረቢያ ሀገርን ከሕገ ወጦች የማንጻት ባለችው ዘመቻ ቀነገደቡ ሳያልቅ ሀገራቸው ለመግባት የጉዞ ሰነድ አሟልተው የመጓጓዣ ትኬት የቆረጡ ኢትዮጵያውያን ወንዶች ሴቶችና ሕጻናት በሳውዲ አረቢያ ሶስተኛው ማስተናገጃ ህንፃ ለሶስትና አራት ቀናት በተጨናነቀ መልኩ ከርመዋል። ከነበሩበት ቦታና የስራ ጫና የተነሳ ድምፃቸውን መቅረጽ ባልችልም የኢትዮጵያ አየር መንገድ የሪያድ ቢሮ ኃላፊ አቶ ሁሴን እንደሚሉት የሳውዲ አረቢያ ሲቪል አቪዬሽን መስሪያ ቤት በተርሚናሉ የዋሉና ያደሩ ደንበኞቹን እንዲያነሳ ማስጠንቀቂያ አዘል መልእክት አስተላልፎላቸዋል። በዚህም የኢትዮጵያ አየር መንገድ ዘግይቶም ቢሆን አራት መቶ ያህል ሰዎችን በአንዴ ማጓጓዝ የሚችለውን ቦይንግ ሰባት ሰባ ሰባት አይሮፕላን መድቦ መንገደኞቹን በማጓጓዝ ላይ ይገኛል። ከዚህም በላይ በደንበኝነት ሰነድ ውሉ ላይ የተቀመጠውን ግዴታ ሳያሟላ ማደሪያ ነፍጎ በየቦታው በትኗቸው የነበሩ 331 ተመላሽ ዜጎችን ትላንት በጋራ በማድረግ የሆቴል አልጋ ተከራይቶላቸዋል ሆቴል ያገኙት ኢትዮጵያውያን ተመላሾች ግን ሆቴሉ ቀርቶብን አየር መንገዱ በጊዜ ወደ ሀገራችን የሸኘን ባይ ናቸው ይህንን ያገኘውን በግሎታችን በቃ ውጡ ተብለን ጭራሻ እንወጠማለን ስርጠዋቹ እንመታቸዋል ብትሞትም ብንሞትም በቃ ይሻላል። ጨንቆናል። የት እንግባ? መንፋ የነበረ ቤታችንም አሰረክበናል። የሚያስገባን ማንም ሰው የለ። መጣን ጠዋት እዚ ጋር ቁርስ፣ ምሳ ምናምን በላን። ስድስት ሰዓት አይርፖርት ባሉ ተመልሰን ሄደን እዛ አየርፖርት ገና ሳንገባ የሚፈትሹ ሽርጣዎቹ ፖሊሶቹ ማለት ነው ተመልሳሉ ተመለሰን እዚህ ጋር መጣን። አሁን ዚህ ቁጭ ብለናል። አየር መንገዱ በጊዜው ማጓጓዝ ያልቻላቸውን መንገደኞች ከፊሎቹ በኢትዮጵያ ዓለም አቀፍ ትምህርት ቤት ቅጽር፣ ሌሎቹም በሳዑዲ የአየር ማረፊያ የመስተንግዶ ሕንፃ እንዳሉ ለሁለትና ሶስት ቀናት መደበኛ በረራውን በቀጠለበት ሁኔታ ነበር የሳውዲ መንግስት ለመደበኛ በረራ ወደ አየር መንገዱ የሚሄዱ ኢትዮጵያውያንን ፍተሻ ኬላ ላይ እየጠበቀ መመለስ የጀመረው። በዚህ የተነሳ ለትላንት በረራ ጊዜ ተሰጥቷቸው የነበሩ በመቶዎች የሚቆጠሩ መንገደኞች ከፍተሻ ኬላ ማለፍ ባለመቻላቸው ማደሪያቸውን በሪያድ የኢትዮጵያ ኮሚኒቲ አዳራሽ አድርገዋል። ይህም አየር መንገዱን መደበኛ በረራውን አስተጓጉሎ አለኝ የሚለውን ኃይሉን ለቀናት ወደ ተከማቹት መንገደኞች እንዲያዞር አድርጎታል። ያም ሆኖ ውስን በሆኑ አስተናጋጆች የሚከናወነው የትኬት ማመሳከርና የጭነት ማመዛዘን ተግባር ቦይንግ 777 ትን ለሰዓታት ቆሞ እንዲጠብቅ አስገድዶታል። ይህ ዘገባ እስከተጠናቀረበት ሰዓት ድረስ ባይከናወንም የሪያድ የአየር መንገድ ቢሮ ኃላፊ አቶ ሁሴንም ሆኑ የኢትዮጵያ ኤምባሲ ምንጮች እንደሚሉት ዛሬ ትኬት የያዙትን በሙሉ ለማጓጓዝ ታቅዷል። ዜጎችን ወደ ሀገር የማስመለሱ ተግባር በዋናነት የአራት ዋነኛ ፈጻሚዎች ሚና ነው። አቶ ሻውል ጌታውን፣ የኢትዮጵያ ኮሚኒቲ ማህበር ሊቀመንበር፣ እነዚህን አራት አካላት ሲያብራሩ ተመላሾች ራሳቸው የመውጫ ሰነድ የሚያዘጋጁት የኢትዮጵያና የሳውዲ መንግስት አካላት በሁለተኛነትና በሶስተኛነት ብሎም በአራተኛና በዋና አጓጓዥነት የኢትዮጵያ አየር መንገድን ያስቀምጧቸዋል። ከነዚህ አራት አካላት አንደኛው ጋር መጓተት ወይም መደናቀፍ ካለ አጠቃላይ ሂደቱ ላይ አሉታዊ ሚና ይኖረዋል። የሆነውም ያ ነው። አቶ ሻውል መጀመሪያኛ የነበረን ስጋት ቀኑ ከተጠናቀቀ በኋላ ወደ ማዕከሉ ያልመጡ ሰዎች በምን መልኩ የዚህ ሀገር መንግስት ሪት ያደርጋቸዋል፣ ምን ችግር ሲከሰታል የሚል ስጋት ነው የነበረብን መጀመሪያ ላይ። አሁን ግን ያም ቀን ሳይመጣ የጉዞ ሰነዳቸውን ወስደው ወደ ሀገር ሊሄዱ የተዘጋጁ ሰዎች እነሱን ማንሳት አልተቻለም። እኔ እንደኔ አተያይ ፈተና ውስጥ ሳንገባ ነው የወደቅ ነው ገና፣ ምክንያቱም ከዚህ በኋላ ነው ብዙ ችግሮች ሊፈጠሩ ይችላል ብለን የምንጠብቀው። የወጡልኝ የምሕረት ጊዜው ቢያበቃም በሳዑዲ መንግሥት ዘንድ እስካሁን ድረስ ካለፉት ሳምንታት የተለየ የቃልም ሆነ የተግባር እንቅስቃሴ ቢያንስ በሪያድና አቅራቢያው አይስተዋልም። ስለሺ ብሩ ለዶቸቨለ ሪያድ